ታንዛኒያ ለኮቪድ-19 ወረርሽኝ ትኩረት አለመስጠቷ እንደሚያሳስባቸው እዚያ ለብዙ ዓመታት የኖሩ ትውልደ ኢትዮጵያውያን ገልጸዋል። የኮቪድ-19 ክትባት የሚኖሩበት ሀገር ውስጥ እንደሌለም አመልክተዋል። ለኢትዮጵያውያኑ ስጋት ምላሽ በታንዛኒያ የኢትዮጵያ ኤምባሲ መልስ ሰጥቷል። ዝርዝሩን ገልሞ ዳዊት ያስደምጠናል። በታንዛኒያ ነዋሪ የሆኑ ኢትዮጵያውያን ስለ ኮሮና ቫይረስ ወረርሽኝ በግልጽ እንደማይነገር ይገልጻሉ። ታንዛኒያ ውስጥ ከ20 ዓመት በላይ የኖሩ አንድ ስማቸው እንዳይጠቀስ የጠየቁ ትውልድ ኢትዮጵያዊ ስለ ሁኔታው እንዲህ ይላሉ። እንግዲህ በሽታው መጀመሪያ እንደታወቀ ያው የሁሉም ሀገሮች ታንዛኒያም ክልከላዎችና በየሁኔታው ተፈጥረው ሁሉም በየራሱ የማድረግ ቴንደንሲ ነበረው። በኋላ ያው የመንግስት አቋም ሆኖ ታንዛኒያ ውስጥ ኮሮና ስጋት እንዳልሆነ እንትን በመደረጉ ሁሉ ፍሪ ሆነን በቃ ኖርማል ህይወታችንን መኖር ተያይዘን ነበረ። እርግጥ ነው። ከዛ ግን ብዙዎቹ እዚህ የሚኖሩ ውጭ ሀገር ግንኙነታቸውን በጣም አጥበበውት ከሞላ ጎደል ግን ላይፍ ሞልሞስ እየቀጠለ መጥቶ ነበር። ሲል አሁን እስከ ቅርብ ጊዜ ድረስ ምንድን ነው ግን ዋናው በመንግስት ደረጃ የሚደረግ ነገር የምናየው ነገር የለም። ኮሮናን ቢናያል ስሜቶች አሉ ብዙ ሰዎች። አሁን በቅርብ ጊዜ በጣም ብዙ ሰዎች እየታመሙ የሞቱ እንደሆነ እንሰማለን። የምናቃቸውም ማናቃቸውም ሰዎች እንደሞቱ ይነበራል፣ ግን ያው በኮሮና ሞቱ ተብሎ አይባልም። እኚሁ በታንዛኒያ ነዋሪ የሆኑ ኢትዮጵያዊ አንድ ለበሽታው መጋለጡን የተጠረጠረ ኢትዮጵያዊ ሐኪሞችን ብጠይቅም የኮቪድ-19 ምርመራ መከልከሉን ገልጸው እስካሁን ግን በኮቪድ-19 ምክንያት የሞተ ኢትዮጵያዊ እንደሌለ ተናግረዋል። ሌላው ለተጓዦች ስለሚሰጠው ከኮቪድ-19 ነጻ የመሆን ማረጋገጫ ለቪዮ የተናገሩ ኢትዮጵያውያን ከታንዛኒያ ወደ ሌላ ሀገር ሲጓዙ የኮቪድ-19 ምርመራ ተደርጎላቸው የማረጋገጫ ወረቀት እንደሚሰጣቸው ገልጸዋል። በታንዛኒያ የሚኖሩ ኢትዮጵያውያን ያነሱት ሌላ ችግር በታንዛኒያ የኢትዮጵያውያን ማህበረሰብ አለመመ ለመስረት ነው። ጥቂት በመሆናችን ራሱ አንዱ ተግዳሮት ነው። ማህበር ጠንካራ ማህበር ማል ለማቋቋም መቻል ግን በተለያዩ ሁኔታዎች በተለይ አሁን ኤምባሲ ከተከፈተ በኋላ ፊዚካሊም ባይሆን እየተገናኘን ሀሳብ የምንቀያየር ማህበር አለን። ማህበራችን ግን ረጅም ጊዜ ሬጅስትሬሽን ማግኘት አልቻለም። በተለያየ ቢሮክራሲ ጉዳዮች ኢንፎርማል እየንቀሳቀ በታንዛኒያ የኢትዮጵያ ባለሙሉ ስልጣን አምባሳደር ዩናስ ዮሴፍ ታንዛኒያ በነዋሪነት ያሉ ኢትዮጵያውያን ቁጥራቸው ትንሽ መሆኑን ገልጸዋል። ብዙዎች ከዓለም አቀፍ ድርጅቶች ጋር ለስራ የሚመጡ እንደሆኑ ተናግረው ሌሎች ግን በህገወጥ የሰዎች ዝውውር ሀገሪቷን ለማቋረጥ ሲሉ በፖሊስ ተይዞ በእስር ቤቶች የሚገኙ መሆናቸውን አመልክተዋል። በወረሽኙ ወቅት ፍልሰተኞችን ወደ አገር መመለሱ እንደቀጠለ ገልጸው ህመም ላይ የሚገኙት እስኪያገግሙ ባሉበት እንዲቆዩ እየተደረገ መሆኑንም አምባሳደር ዮናስ ገልጸዋል። የታንዛኒያ መንግስት የኮቪድ-19 ወረርሽኝ መኖሩን ከማይቀበሉ መንግስታት አንዱ ነው። አሁን በመላው ዓለም የኮቪድ-19 ክትባት እየተሰጠ ሲሆን በታንዛኒያ ውስጥ ስለ ያለው የክትባት ሁኔታ አምባሳደሩ ተከታዩን ብለዋል። ክትባትን በተመለከተ እነሱ አቋም አላቸው። ፕሬዚዳንቱ ካረፉ በኋላ የፖሊሲ ለውጥ ይኖራል አይኖርም አይታወቅም። ነገር ግን አሁን ምንድን ነው የዲፕሎማቲክ ኮሚኒቲ ጥያቄ አቅርቧል። አጠቃላይ ለታ የታንዛኒያ መንግስት አንደኛ ክትባቱ የምናገኝበት መንገድ የሚል ጥያቄ አቅርበዋል። ሌሎች ጉዳይ የሚሰሩ ጥያቄውን ለሚመለከተው ክፍል አቀርባሉ። በዛ ነው እንግዲህ ተንጠልጥሎ ያለውና እንግዲህ ለእኛ ብቻ ለኢትዮጵያኖች ብቻ የተለየ ውሳኔ ላይ ወስኖ ይችላሉ። ምክንያቱም አንደኛ ክትባቱን ለማስገባት መጀመሪያ ክትባቱ ራሱ አፕሩቫል ማግኘት ያለበት እዚህ ሀገር ውስጥ አፕሩቫል ከሌለ እኔ ክትባት ወደ ሀገር ቤት መግባት አይችልም። ወደዚህ ስለዚህ እዛ ላይ ግን እንግዲህ ከደብሊዎች ጋርም ምናልባት አሁን የተፈጠረው አቋም ለውጥ ካለ ልታይ ና ከዛ አንጻር የሌሎችንም እንግዲህ ሌሎች ሀገራት የሚከተሉትን መንገድም እያጠናን ከኛ ከዋና መስሪያ ቤት ጋር በመነጋገር ሁኔታዎችን ወደፊት የምናየው ነው የሚሆነው። ኢትዮጵያውያን ማህበረሰብ በታንዛኒያ መቋቋም መጓተትን በሚመለከት ኤምባሲው ከሚመለከታቸው የታንዛኒያ መንግስት ባለስልጣናት ጋር እየመከረ መሆኑን አምባሳደር ዮናስ ገልጸዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ